Pronunciation drills. Ka Coma. Kalam. Kazafa Kaver. Komet. Kim. Kal. Course. ቀይ ቀኝ ጥብቅ ትልቅ ሩቅ ስንቅ ብርቅ ሳቀ በቅሎ በቂ ተቀበለ ተቃወመ ሞቀ አስደናቂ አዋቂ ደረቀ ትልቅነት ድንቅ መውደቅ مسنتك تلك تا توات تنت تبكى تايكا تارجا ጥብቅ ጠረጴዛ ጠራ መጠመጠ ሸጠ ሸቀጠ አመጣ አጠበ ውስጥ ሸቀጥ መጠጥ ለውጥ አይጥ ቀረጥ ብልጥ መደንገጥ መውቀጥ መቁረጥ ረጠበ ወጠረ ቀጠረ ሰነጠቀ ጋዜጣ ጰ ጳጳስ ጰራቅሊጦስ ቆስጠንጢኖስ ጳጉሜ ጴጥሮስ ጰንጠቆስጤ ጳውሎስ Etiopia cha, ce. Ce-a bete? Ce-a ne? Ce-a lete? ce -o. ce, -fere. ce, -fere. ce, -cane. ce -cane. रहा था चीस मिलाच गिलिब्बाची सची लाच हच्चा हुआ थे ማጨስ መጫወቻ አጨደ ታጨ መጨበጥ መጨፈር አጭር ውጭ ወጪ ነጭ መጪ ቆራጭ ቀራጭ ጸ ጸሐይ ጻፈ ጸሐፊ ጸጋ ጸጥታ ጸሎት ጸለየ ጻድቅ ጽድቅ መጻፍ ምጽዋት እጽፍ ህንጻ ባለጸጋ መጽሐፍ ነጻ መጸለይ ህፃን ነጻነት ድምፅ ቅርጽ ግልጽ ገጽ ግብጽ is